ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጤና ይስጥልን። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያለን ልባዊ ሰላምታችን እናቀርባለን። ይህ በየሳምንቱ ወደ እናንተ የዘንላቸው የምንቀርበው የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። ወደ ጥናታችን ከመግባታችን በፊት የዛሬውን ጥናታችንን የመሪ ጥቅስ እናነብና ከዛ ጸሎት የምናደርግ ይሆናል። የጥናታችን መሪ ጥቅስ የሚገኘው በማርቆስ መጽሐፍ ምዕራፍ ስምንት ቁጥር 34 ላይ ነው። እንደዚህ ይላል። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ ያላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ከወንድማችን ሊቆዩ ጋር ጸሎት እናደርጋለን። በዘላለም ፍቅርህ የምትወደን ኃያልና ታላቅ የፍጥረት ሁሉ ባለቤት የነገስታት ንጉሥ የጌቶች ጌታ እግዚአብሔር አምላካችን፣ ክብር በሰማይ ክብር በምድር ለአንተ ይሁን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ጥበቃህ እጅግ አድርገን እናመሰግናሃለን። ዛሬ በፊትህ እንገኛለን። በመገኘትህ ታላቅነትህ እንድትገልጥልን በዚህ ቻናል ቃልህን የሚሰሙ የሚያደምጡ ጆሮዎች ሁሉ ለልባቸው ደስታ የሚመጣበት እንዲሆን ትርዳን እንለምናለን። ቃልህ የልብ ደስታን ይሰጣል፣ ሰላምን ይሰጣል፣ ከእስራት ይፈታል መፈታት ሰላም ማግኘት እንዲሆንልን በጸጋ እንትረዳ እንለምናሃለን። በነበረን ጊዜና ሰዓት ሁሉ የረዳህን ያገዝከን፣ የመራሃን ጌታ በዚህ ሰዓትም አንተ እንድትመራን እንድትረዳን፣ እንድታግዘን እንለምናሃለን። ጊዜውን ሰዓቱን ሁሉ አሳልፈን ላንተ ሰጠን። እንደ ፈቃድ ምራን። በጌታ ቤት ክርስቶስ ስም አሜን። እንግዲህ ዛሬ የጥናታችንን ሰባተኛ ክፍል ይዘን የምንቀርብ ይሆናል። እርሱ ደግሞ ደቀ ማስተማርና ይህንን ርዕስ በሁለት ከፍለን ለሁለት ተከታታይ ሳምንታት ዛሬን ጨምረን የምናጠናና የምንወያየው ይሆናል። እንግዲህ ክርስቶስ በዚህ ስፍራ መሲሕ ስለመሆኑ በይፋ ያወጀበት የገለጠበት ክፍል እነሱም ደግሞ እሱን ሲከተሉ ብዙ ችግር መከራ ቢደርስባቸውም ሽልማት እንዳለ በረከት እንዳለ ደግሞ እንዲያስተውሉ የተናገረበትን ክፍል ነው እዚህ ጋር የምናገኘው። እንግዲህ ጥናታችንን እንቀጥልና ወደ ምዕራፍ ዘጠኝ ደግሞ እንግባ። እንግዲህ ምዕራፍ ዘጠኝ ላይ በምንሄድበት ጊዜ የመገለጥ ተራራን እናገኛለን እና ክርስቶስ እንግዲህ ሶስቱን ደቀ መዛሙርት ይዞ ወደ መገለጥ ተራራ ሄደበት ጴጥሮስ ዮሐንስና ያዕቆብን ወደዚህ ስፍራ ይዞ የሄደበትን ክፍል እናገኛለን እና በዚህ ክፍል ላይ አንዳንድ ጥያቄዎችን እናንስ የመጀመሪያው ጥያቄ በዛ ተራራ ላይ ክርስቶስ በፊታቸው ምን ሆነ ይላል መጽሐፍ ቅዱስ ሲነግረን ተለወጠ ተለወጠ ሲል ምን ማለት ነው የክርስቶስን መለኮታዊ ባህሪስ ይህ ክፍል ምን ይነግረናል? የሚለውን እንደ መጀመሪያ ጥያቄ እናደርጋለን። እንግዲህ በዚህ በመገለጥ ተራራ ላይ ደግሞ ክርስቶስ ከማ ጋር ነበር የተገናኘው? ከኤልያስ እና ከሙሴ ጋር ነበር የተገናኘው። እና ስለምን ነበር ይነጋገሩ የነበረው? ሲያወሩ ነበር አለም። ስለምንድን ነበረ ሲነጋገሩ የነበረው የሚለው እናያለን። እነዚህ ሰዎች እነማንን ይወክላል? ሙሴና ኤልያስ እነማንን ይወክላል? መንፈሳዊ አንደምታውን በምናይበት ጊዜ ከዛ በመጨረሻ ደግሞ የምናደርገው ጥያቄ ልክ ከተራራው ከወረዱ በኋላ ደቀ መዛሙርቱ የፀሐፍቶችን አስተምሮ ይዘው አንድ ጥያቄን ክርስቶስን ጠየቁት። ያም ጥያቄ ደግሞ ምንድን ነው? ኤልያስ አስቀድሞ ሊመጣ ይገባል ብለው ጸሐፍት ይናገራሉ እና ይመጣል የተባለው ኤልያስ ማን ነው ብለው ሲጠይቁ እናያለንና፣ እና ለዚህም ደግሞ ጠቅለል ያለ ምላሽ እንስጥ። ጥያቄውን ግን ከምዕራፍ ዘጠኝ ቁጥር አንድ ጋር አብረን አያይዘን እንመልሰው። ክርስቶስ አንድ የተናገረው ክፍል ነበር በዚህ ስፍራ ላይ እና ወደ መገለጥ ተራራ ከመውጣታቸው በፊት ምን ብሏቸው ነበረ? የእግዚአብሔር መንግስት በኃይል እስከምትመጣ ድረስ ሞትን የማይቀምሱ ወይም ደግሞ የማያዩ አሉ በማለት ተናግሯል። እና እነዚህን ጥቅለል ያሉ ሀሳቦች አጠር ባለ መልኩ እናያቸው። ሊቆዩ ለአንተ ጊዜውን ሰጠው። የእግዚአብሔር አምላካችን ስም የተመሰገነ እስካሁን ባለው እግዚአብሔር ለልጆቹ ስለሚገልጠው እውነት እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ የማርቆስ መጽሐፍ ምዕራፍ ዘጠኝ ላይ ያለው ሀሳብ ቁጥር አንድ ላይ እውነት እውነት እላቸዋለሁ ከዚህ ከቆሙ ሰዎች የእግዚአብሔር መንግስት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ። በዚህ ላይ የተለያዩ ጸሐፍት ጽፈዋል፣ የተለያዩ ሀሳብ ጽፈዋል። ግን ሰንበት ትምህርታችንም እየገለጠ ያለው አንድ እውነት አለ። ከዚህ ውስጥ የሌሎቹ በግል ማንበብ እንችላለን። አንዳንድ ሰዎች ምንድን ነው የሚሉት? ክርስቶስ ከሚመጣበት ጊዜ ድረስ በሕይወት ቆይተው የሚቆዩ ሰዎች አሉ፣ ሳይሞቱ የሚቆዩ ሰዎች አሉ ብለው ነው የሚገምቱት። ግን ክርስቶስ ከነበረበት ጀምሮ ሰው ይኸው በእኛ እድሜ እራሱ በአጭር መጽሐፍ ቅዱስ ደግሞ አስቀምጧል። እንዴት ብሎ ይቆያል? በፍጹም የማይሆን ነው። ግን አንድ ነገር ምንድን ነው ኢየሱስ ክርስቶስ በዚህ ላይ ሊያስተምራቸው የፈለገው ነገር አለ። ትንቢት ነው። ኢየሱስ ክርስቶስ ይሄንን ሞት የማይቀምሱ አሉ ብሎ ሲናገር ትንቢት ነው የተናገራቸው። ወደፊት የሚሆን ነገር ነው። ወዲያው ደግሞ ከዚህ ቀጥሎ ይዟቸው ወዴት ሄደ? ወደ ተራራ ወጣ። ኢየሱስ ክርስቶስ ከዚህ በፊት ያዩት በነበረው መልክ አላዩትም። እዛ ተራራይ በወጡ ጊዜ በፊታቸው ምን አይደለ ተለወጠ ነው የሚለው ተለወጠ። ያ መለወጥ ምንድነው? የእግዚአብሔር መንግስት በክብር እንዲያዩ አደረጋቸው ነው የሚለው ያው፣ በህይወት ከነበሩ ደቀ መዛሙርት መካከል ሶስቱ ነው ይሄን ክብር ያዩት። ወዲያው አዩ በህይወት እያሉ አጭር ጊዜ ቢሆንም ያንን ትንቢት ነው የሚዘረው። ትንቢት በሁለት መልክ ነው ያለው በአጭር ደግሞም የሚደግምም አለ። ሌላው ደግሞ እዛው ላይ ያሳያቸው ማን ነበር? ሙሴና ኤልያስ ነበያቸው። ሙሴና ኤልያስ ሙሴና ኤልያስ ከሰማይ ነው የመጡት። እነዚህን ነበር ያሳያቸው። አሁን እነዚህ የሚወክሉት ሰዎች አሉ። አንደኛ ዘዳግም ራፍ ሰላሳ አራት ላይ ሙሴ በሞተ ጊዜ ማንም እንዳላየው ይናገራል። ማንም ሙሴ ሞቶ መቃብሩ ማንም እንዳላገኘ እዛ ላይ ሀሳብ ይሰጠናል ዘዳግም ሠላሳ አራት እንዲህ ይላል ዘዳግም ሠላሳ አራት ቁጥር አምስት የእግዚአብሔር ባሪያ ሙሴ እንደ ቅርታ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞአም ምድር ሞተ ነው የሚለው በቤተፋጎር በቤተፋጎርም ፊት ለፊት በሞአም ምድር በሸለቆ ውስጥ ተቀበረ እስከዛ ድረስ መቃብሩ ማንም አላወቀም ይላል እስከዛ ድረስ የትንቢት መንፈስ በጣም ሞ እንደ ተወሰደ ነው የሚናገር ይሄ ማለት ማለት ነው ከሞቱ በኋላ ሰዎች ህይወት እንደሚያገኙ የሚያሳይ ምሳሌ ነው። ህይወት እንደሚያገኙ ምሳሌ ነው። እነዚህ በዛ በመገለ ተራራ ላይ ሙሴን ሲያመጣ ይሄንን ነው። ወደፊትም ክርስቶስ ዳግም በሚመጣበት ጊዜ ከሞት የሚነሱ ሰዎች ምሳሌ ነው። የሙሴ በዛ ከሞት የሚነሱ ምሳሌ ነው። በዛ ተቀማይ ደግሞ አንደኛ ነገስት ምዕራፍ ሁለት 11 ስንመለከት ኤልያስን ነገር ኤልያስ በሳሰረገላ እንደተነጠቀ ነው የሚያሳየው። እዛ ላይ በሳሰረገላ ያንን ሁለቱን አሳያቸው። እነዚህ ደቀ መዛሙርት ሁለቱ ነው አዩ። ወደፊትም ደግሞ ክርስቶስ ዳግም ሲመጣ አሁን ቢመጣ በህይወት ያለን እኛ እናያለን። የሞቱ ይነሳሉ። የዛ ምስጢሩ ነው። ታዲያ እዚህ ላይ ሌላው የሚያሳየን ምንድን ነው? እነዚህ ሁለቱ በዚህ መልክ ከኢየሱስ ጋር ምስል ምን ነበር? ወደዚህ ወደ መገለጣራ እነዚህ ሁለቱ ለምን መጡ? ይሄ ትልቅ አእምሮን የሚይዝ ሀሳብ ያለው ነው። ምክንያቱም ኢየሱስ ክርስቶስ አሁን በግልጥ ራሱ እየገለጠ ከዚህ በፊት ከአንድ ጀምረን ስንመለከት በነበረበት ጊዜ ሌላን መልክ ነው ስናየ፣ አሁን ደቀ መዛሙርቱ ከዛ በኋላ የሚገጥማቸው ነገር ስላለ እሱን ወክለው የሚሰሩ ስራም ስላላቸው ያንን ስለሚያሳያቸው ሁለት፣ ደግሞ ኢየሱስ ወደ መስቀል ሞት እየሄደ እንደሆነ የሚያሳይ ስለነበር ደቀ መዛሙርቱ በዛ ላይ ማግኘት የነበርባቸው ትምህርት ነበር። ስለዚህ ሙሴና ኤልያስ ከሰማይ የመጡት በኢየሩሳሌም ስለሚፈጸመው ስለ መስቀል ሞቱ ያበረታቱት ነበር፣ ያጽናኑት ነበር። ምክንያቱም አስቸጋሪ ነገር እንደሚገጥመው እነሱ በምድር ላይ ከነበሩት ቅዱሳን ትልቅ ችግር የገጥማቸው ሰዎች ናቸው። ሙሴም ትልቅ ፈተና የእስራኤል ከግብፅ አውጥቶ ሲመራ በነበረበት ጊዜ ትልቅ ቻሌንጅ የገጠመው ሰው ነው። ኤልያስም በአካብ ጊዜ በጣም ትልቅ ቻሌንጅ የገጠመው ሰው ነው። በጣም ፍርሃት ሞትን የፈራበት ጊዜ ነበር። ግን ያም ሆኖ ግን ተደፋፍሮ እግዚአብሔር ሀሳብ እንደፈጸመ እንመለከታለን። ኢየሱስን ወደዛ ድፍረት፣ ወደዚያ ሙላት እንዲመጣ የሚያበረታታ ሀሳብ፣ ስለዛ ነበር ሲያወሩለት የነበረው። ከዛ በኋላ ደግሞ በጣም የሚገርመው በይህን አይነት ትዕይንት ካዩሁ በኋላ ከደቀ መዛሙርቱ ጋር ተመለሱ። ያው እነሱ ታስታውሳላችሁ፣ ታሪኩ ለማሳጠር ሰዓትም ስለሌለን በዚህ ብንሆን ይሻላል ብለው ነበር። እውነትም ይሻላል፣ እውነትም ይሻላል። በዚህ ልንሆን ይሻላል ብለው ነበር፣ ግን ያ አልሆነም። ምክንያቱም ያን ኢየሱስ ክርስቶስ ሲለወጥ የሰማይ ክብር ነበር ያዩት መለኮት በክብር ሲገለጥ ነበር ያዩት። ከዛ ፊት እንደውም ሙሴና ይላስ እንጂ የኢየሱስ ልብሱ ራሱ ማየት አይናቸው መለኮት በስጋ ማየት ስለማይችሉ እስከማያዩ ልክ የሆነ ከዛ የሚያበራው ብርሃን አይናቸው በእይታ በትክክል ማየት እስከማይችል ድረስ ያ ክብር ነበር። የመለኮት ክብሩ ስለተገለጠ ነው ያን የሆነው። ከዛ ሲመለሱ ደግሞ ደቀ መዛሙርት ፈሪሳውያን ያጨናንቋቸው ነበር፣ ጥያቄ ይጠይቋቸው ነበር። በዛ መጣ። እነሱም ደግሞ የጠየቋቸውን ጥያቄ ያቀረቡ እንደዚህ አይነት ኤልያስ ማን ነው ይሉናል ብለው በጠየቁት ጊዜ ኢየሱስ ክርስቶስ ነገራቸው። ይህንን በተለይ ማርቆስ ምዕራፍ ዘጠኝ ቁጥር 11 ላይ ስንመለከት ይህን ሀሳብ እናየው፣ ጥሩ ነው። እንዲህ ይላል፣ እነርሱም ኤልያስ አስቀድሞ ሊመጣ የሚገባው ጻፎች ስለምን ይላሉ እንዲገባው ስለምን ይላሉ ብለው ጠየቁት። እርሱ መልሶ ኤልያስ አስቀድሞ ይመጣል፣ ሁሉን ያቀናል። ስለ ሰው ልጅ እንዴት ተብሎ ተጽፏል? ብዙ መከራ እንዲቀበል እንዲናቅም። ነገር ግን እላቸዋለሁ ኤልያስ ደግሞ መጥቷል፣ ስለ እርሱ እንደተጻፈ የወደዱትን ሁሉ አደረጉበት ይላል። ስለ ዮሐንስ ነው የሚነግራቸው፣ ስለ መጥመቁ ዮሐንስ ነው የሚነግራቸው። ያለው ኤልያስ አስቀድሞ መጥቷል። ስለ መጥመቁ ዮሐንስ ደግሞ አስቀድሞ ተነግሯል። በጣም የሚገርም ነው። በሚልክያስ ላይ በጣም አስደናቂ የሆነ ትምህርት ሰጥቷቸዋል። ተነግሮለታል። ስለ እሱ በማቴዎስ ምዕራፍ 11ም ተነግሯል። ምንድን ነው የሚለው? ለእስራኤል ሁሉ ስርዓት፣ ፍርድ ሚልክያስ ምዕራፍ አራት ሚልክያስ ምዕራፍ አራት ላይ ቁጥር አምስትና ስድስት ላይ እንዲህ ይላል እነሆ ታላቅና የሚያስፈራ የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስ እልክላችኋለሁ፣ መጥቶም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። መጥምቁ ዮሐንስ ትልቅ ሥራ ነው የሰራው። የሱስ ክርስቶስ ወደዚህ ከመምጣቱ በፊት ልክ ኤልያስ በአካብ ጊዜ የእግዚአብሔር ሕዝብ ወደ ስህተት ወደ ጣዖት አምልኮ ነበር ዘንበል ያሉት በሙሉ የእስራኤል ሕዝብ እግዚአብሔርን እስከ መካድ ድረስ ደርሰው ነበር። ብኤልን ነበር ሲያመልኩ የነበረው። ስለዚህ ኤልያስ በመጣ ጊዜ እውነተኛ አምላክ ማን እንደሆነ ይለይ ተባለ። መስዋዕቱ በእሳት የሚበላ የብኤል ነቢያት ዕድል ተሰጣቸው። የአር ታሪክ ሊፈጽም አልቻለም። ኤልያስ ሲጸልይ ደግሞ እግዚአብሔር መስዋዕቱን በእሳት በላ። እውነተኛ አምላክ ተገለጠ። ልክ እንደዚያው ደግሞ በፈሪሳውያን አማካይነት የእግዚአብሔርን ትክክለኛው እውነት አዛብ ተውት ነበር። በብዙ መልኩ አሁን የማርቆስ መጽሐፍ ስናጠና ፈሪሳውያን ያደረጉትን ሁሉ እናያለናል። እንደዛ የተዛባ ነበር። ስለዚህ ዮሐንስ ደግሞ ያንን የክርስቶስን መንገድ ጥራግ ሆኑ። ጎዳናው ይቃናል፣ አባጣ ጎርባጣው ከፍ ይላል፣ ተራራው ዝቅ ይላል። አይደለም ይሄንን ስርጉዱ ሜዳ በህይወታቸው ውስጥ ያለውን ጠማማውን መንገድ የተዛባውን አመለካከታቸው ሁሉ የሚያቃና መልክት ይዞ የሚመጣ ከዮሐንስ የበለጠ ሌላ እንደሚመጣ ስለ ኢየሱስ የተናገረውን ነገር ነበር። ልክ እንደዚህ በኤልያስ መንፈስ፣ የኤልያስ መንፈስ በዮሐንስ እንደሰራ ዮሐንስ አሁን በሕይወት የለም። በዘመን መጨረሻ አሁንም በኤልያስ የሰራው መንፈስ በዮሐንስ በመጥመቁ ሰርቷል። በመጥመቁ ዮሐንስ የሰራው መንፈስ ዛሬም በእግዚአብሔር በሚታመኑ ሰዎች የሚሰራው ስራ አለ። ወደ ጣዖት አምልኮ ዘንበል ያለውን ልብ ሁሉ የሚመልስ የሚመልሱ በታማኝነት ለእግዚአብሔር የሚቆሙ ሰዎች በመጨረሻ ዘመን እንደሚገኙ የሚያሳየን ነው። ስለዚህ ይመጣል ሊመጣ ያለው ኤልያስ ማን ነው የተባለው ዮሐንስ እንደሆነ ሲያብራራላቸው እንመለከታለን። ስለዚህ እኛም ይህ የእግዚአብሔር መንፈስ እንዲመራ በዘመን መጨረሻ ደግሞ ይህንን እውነት ለሰዎች በመስጠት መታመን እንደሚገባር የሚያሳየን ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይባርካችሁ እንግዲህ ክርስቶስ ቀስ በቀስ ራሱ መሲህ እንደሆነ እየገለጠ እየገለጠ አሁን ደግሞ በዚህ በመገለጥ ተራራ ላይ ሶስቱን ደቀ መዛሙርት ለብቻቸው ጠርቶ የእግዚአብሔርን ክብር እንዲያዩ ማንነቱን በይበልጥ እንዲረዱ የጋበዘበትንና ከሱም ጋር ደግሞ በዛ ተራራ ላይ ጊዜ እንዲያሳልፉ የጠራበትን ስፍራ ነበር ያየ ነው። እረፍት እናድርግና እንመለሳለን። ውድ የፕሮግራማችን ተከታታዮች ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ከአፍታ ቆይታ በኋላ ተመልሰናል። በጥናታችን ላይ ማንኛውም አይነት ሀሳብ እንዲሁም ጥያቄ ካላችሁ በስክሪኑ ላይ በምታያቸው አድራሻዎች እንድታደርሱን በጌታ ፍቅር እንጠይቃለን። ከዚህ በፊት በነበሩን የውይይት ክፍለ ጊዜዎች ላይ የተነሱ አንዳንድ ጥያቄዎች አሉ። እነዚህን ጥያቄዎች በጥናታችን አስራ ሶስተኛው ክፍል ላይ የምንዳሳቸው ይሆናል። ከዚህም በኋላ ጥያቄዎች ካሏችሁ በዛ ክፍለ ጊዜ ላይ አብረን የምናነሳቸው ይሆናል። እንግዲህ ወደ ጥናታችን ተመልሰናል። እንግዲህ ትኩረታችንን አሁን ደግሞ በማርቆስ መጽሐፍ ምዕራፍ 9 ከቁጥር 14 እስከ 29 ላይ እናደርግና በዚህ ክፍል ላይ ደግሞ እንግዲህ ወደ ተራራ የወጡ ስንቱ ደቀ መዛሙርት ነበሩ? ሶስቱ ነበር እና ዘጠኙ ደግሞ ወደ ተራራ አልወጡም ነበርና ከህዝቡ ጋር ከተራራው በታች እንደነበሩ መጽሐፍ ቅዱስ ይነግረናል እና እነዚህ ዘጠኝ ደቀ መዛሙርት ደግሞ ከጸሐፍትና ፈሪሳውያን ጋር ምን ሲያደርጉ ነበረ? ሲከራከሩ የነበረበትን ክፍል እናገኛለን እና ከዚህ አውድ አንጻር አንዳንድ ጥያቄዎችን እናነሳለን። የመጀመሪያው ጥያቄ የሚሆነው የክርክራቸው መነሻ ሀሳብ ወይም ደግሞ ጉዳይ ምን ነበር የሚለውን እናያለን። ከዛ ጋር አያይዘን ደግሞ ክርስቶስ በዚህ ክፍል ላይ አንድ የተናገረው ቃል አለን አንተ የማታምን ትውልድ በማለት የተናገረው ቃል አለ እና ይህንን ያለው ደቀ መዛሙርቱ ነው ወይስ ህዝቡን የሚለውን ሀሳብ እናያለን። የክርክራቸውን መነሻ ከዳስም በኋላ ከዛ ደግሞ ከዚህ ጋር አያይዘን ክርስቶስ አንድ ከሁነቱ ጋር አያይዞ አጽንኦት ሰጥቶ የተናገረው ነገር አለ። እሱም ደግሞ ስለ ጾምና ስለ ጸሎት አስፈላጊነት ክርስቶስ የተናገረበትን ክፍል እናያለንና ታሪኩ እንዲያሰን እነዚህ ሁለት ሀሳቦች አብረን የምናያቸው ሆናል። ዘሌላ አንተ ጊዜውን ሰጠ፣ አመሰግናለሁ። እንግዲህ ከተራራ ላይ ነበሩ ክርስቶስ እና ሶስቱ ደቀ መዛሙርት፣ ታች የነበሩ ዘጠኙ ነበሩ እና ዘጠኙ ምዕራፍ ዘጠኝ ከቁጥር 14 እስከ 30 ድረስ ያለው ሀሳብ የተከሰተው የተከሰተበት ስፍራ ነው። እንግዲህ ከተራራው ታች ነበሩ እና ያው ሲከራከሩ ጌታ ኢየሱስ ክርስቶስ ሲመጣ ደቀ መዛሙርቱ እየተከራከሩ አገኛቸውና ልክ እየተከራከሩ እያለ ሰዎቹ ሲያዩት ክርክራቸውን ሁሉ ትተው እነሱን ትተውት ወደ ጌታ ኢየሱስ ክርስቶስ እንደሄዱ እንመለከታለን እና ከታሪኩ ዳራ የምንማረው አንድ ነገር በምንድ ነበር እየተከራከሩ የነበረው ባለመፈወሳቸው ነው። በዛ ስፍራ ቁጭ ብለው ያሉ ጌታ ኢየሱስ ክርስቶስን ፈልጎ የመጣ ሰው ነገር ግን የእሱን እንደራሴ ያገኛል። ደቀ መዛሙርቶቹ የጌታ ኢየሱስ ክርስቶስ አምባሳደሮች ናቸው። ስለዚህ እሱ ያደረገውን ሊያደርጉ ዘንድ ይገባቸው ነበረ። ምክንያቱም እሱ ነው ወክሏቸው ነው እሱ የሄደው ወደ ተራራ የወጣው። ነገር ግን እንደተወከሉበት ሳይሆኑ ቀርተው ተገኙ። ደቀ መዛሙርቶቹ ያንን አጋንንት ከዚህ በፊት እ አጋንንት አስወጥተዋል፣ አደለ ልኳቸው አጋንንት አስወጥተዋል፣ ድንቅነት ታምራትን ሰርተዋል። ስለዚህ ሲመጥ ግን አልቻሉ። ክርክራቸው እናንተ አትችሉም ትችላላችሁ ነው፣ ይሄው ምናምን እና ያው ፈሪሳውያን በዋናነት በዚህ ዙሪያ ላይ ሊሉ የሚችሉት ነገር እንግዲህ ይታወቃል። ያው ዝም ብለው እኮ ነው አይችሉም፣ አያቸኋቸዋ እየተባሉ ወቀሳ ነው እንግዲህ እና እግዚአብሔር አምላክ ከዚህ ይጠብቀን በእውነት። ቤተክርስቲያን ትወቀሳለች፣ አገልጋዮች በዚህ ይወቀሳሉ። ስለዚህ ባለመቻላቸው ምክንያት ነበረ ሲከራከሩ የነበረው። ስለዚህ ምን ምንድን ነው ብሎ ጌታ ኢየሱስ ክርስቶስ ሲጠየቅ፣ እንግዲህ አባትዮ መጥቶ ልጅ አጋንንት ተይዞ ነበረ። በቃ ምን ሊቆዩ ከዚህ በፊት በነበረው ትምህርታችን ላይ በቃ አጋንንት ምን ያህል ጨካኝ እንደሆነ ሲያስረዳ ነበር። ያወርደዋል፣ እሳት ውስጥ ይከተዋል፣ በቃ ያፈራግጠዋል፣ ሊገድለው ይሞክላል ይላል እና እንዲህ ያረገዋል። እንዲፈውሱት ወደ ደቀ መዛሙርቶች አመጣው። ወዴት ይውሰዱት ድረስ በእውነት አሁንስ እኮ ያለ ህዝብ እኮ ወዴት ይውሰድ? ከቤተ ክርስቲያን ውጭ ወዴት ይውሰድ? ቤተ ክርስቲያን እኮ ኃይሏን የተነጠቀችው በእውነት የለም እኮ አገልጋዩ እኮ በኃይል እኮ አደለም እያገለገለ ያለው፣ በኃይል አያስተምርም፣ በኃይል አይጸልይም። ኃይል የተነጠቀ እንደ ዝም ብሎ እምነት ነው። እና አመጡ፣ አልቻሉም። ማለ ይህ አልቻሉም የሚለው ቃል በጣም ደስ ማይል ወቀሳ ነው። ስለዚህ ጌታ ኢየሱስ ክርስቶስ አዝኖ ቅድም ምስር ሀሳብ እየሰጠችበት ነበረ ትምህርት ቤት ነበረ እናንተ የማታምኑ ትውልዶች አሉ። ደቀ መዛሙርቶች እ አስተማራቸው እኮ ብዙ ነገር እኮ ብዙ ነገር ነግሯል። ድንቅና ታምራት አድርጓል። ሄዶም ደግሞ ፈውሱ ብሏቸውም እኮ ፈውሰዋል። ስለዚህ አለማመናቸውን አይቶ እናንተ የማታምኑ ትውልዶች አሉ። ስለዚህ ለምንድን ነው ያልፈወሱት ነው ለምንድን ነው ያልፈወሱት ነው? ያልፈወሱበት ምክንያት ብዙ ሊሆን ይችላል። ምናልባት አንደኛ፣ በእውነት ህመማቸው ህመሙ ስላልሆነ ነው ሰውየው እኮ መጥቶ እራራልን አይደለ? ያለው አለ፣ እራራልን። ልጁ እኮ ነው የታመመው። የልጁ መፈወስ የአባትየውን መፈወስ ነው። ህመሙ ህመሙ ነው። ስለዚህ በእውነት ስናገለግል የተቸገሩ ሰዎች ችግራችን ህመማቸው ህመማችን ቢሆን ኖሮ በእርግጥ ፍላጎታቸው ልክ እንደ አባትየው ሆነው ሊፈውሱት ይችላሉእና ጌታ ኢየሱስ ክርስቶስን ግን ቁጥር 28 ላይ ሄደው ጠየቁት። እንግዲህ ወደ መጨረሻው ጥያቄ ስንመጣ ማለት ነው ኢየሱስ ወደ ቤት ከገባ በኋላ ደቀ መዛሙርቱ ለብቻቸው እኛ ልናስወጡ ያልቻልነው ለምንድን ነው አሉት። በእውነት አልቻሉ። ምክንያቱ ግን ምንድን ነው ሲላቸው እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም፣ አላቸው። በቃ አንዳንዴ፣ በቃ እድገቶች አሉ፣ ደረጃዎች አሉ። ምናልባት የሰይጣንም እንትኖች፣ ደረጃዎች፣ ስልጣኖች ሊለያዩ ይችላሉ። እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም ብሏል እና ቤተክርስቲያን ሀይሏን ተነጥቃለች። የብዙ ሰዎች መተቻ ሆናለች። ብዙ ፈላስፋዎች ቤተክርስቲያን አሁን የሚንቋት ሀይል ስለሌላት ነው። እንደ ማንም ዝም ብሎ ገብቶ እንደ እድር ስብሰባ ስለሆነ ነው። አገልጋዮች ሀይል የላቸውም። እና ነገር ግን ኃይልን እንዴት እንቀበላለን? ሲል በመጾምና በጸሎት ነው አለ። ጾሙ ትኩረት ማድረጋችንን ይወስናል። በቃ ሲሪየስ መሆናችንን ስንጾም ይህን ነገር ሲሬስ አድርጎታል ይላል እግዚአብሔር ሲሬሳችን ትኩረት ማድረጋችንን ጸሎቱ ደግሞ ከእግዚአብሔር ጋር ህብረት ማድረጋችንን ይወክላልና እና እንድንጸልይ እንድንጾም ኃይልን እንድንቀበል አትችሉም ከተባልነት ይችላሉ እንድንባል የመጣ ሰው የእግዚአብሔር እንደራሴዎች እንደሆኑ አገልጋዮች ጋር መፍትሄ አግኝቶ መሄድ እንድንችል እግዚአብሔር በጸጋው ይርዳል። እግዚአብሔር ባርክ። እንግዲህ የብዙ በረከት ማጣታችን ምክንያት በእግዚአብሔር ፊት ጊዜ አለመውሰዳችን፣ አለመጸለያችን፣ አለመጾማችን እና ደቀ መዛሙርቱም እውነተኛ ጊዜ ከእግዚአብሔር ጋር ቢወስዱ ክርስቶስን እንደ ክርስቶስነቱ በይበልጥ ቢረዱትና ቢያውቁት ብዙ ችግር አያጋጥማቸውም ነበርና፣ እኛም በህይወታችን ትልቁን ስፍራ ለእግዚአብሔር መስጠት እንድንችል፣ ከምንም በላይ ደግሞ በረከታችንን መጨበጥ የሚያስችለንን የእግዚአብሔርን መንፈስ በጾምና በጸሎት ወደ ቤታችን ውስጥ መጋበዝ እንድንችል እግዚአብሔር አብልጦ ሁላችንም ይርዳን። ትጠፉ የሚያሰናክላችሁን ነገር ከአካላችሁ ላይ ቆርጣችሁ ብትጥሉ የሚል ሀሳብ አንስቷልና እጃችሁን ብትቆርጡ እግራችሁን ብትቆርጡ አይናችሁም የሚያሰናክላችሁ ከሆነ ደግሞ አይናችሁን ብታወጡ ይሻላል እና ሪሊ ክርስቶስ ያንን ፊዚካሊ እጃችን እንድንቆርጥ አይናችንን እንድናወጣ ነው እየተናገረ ያለው ወይስ ምንድን ነው ሊያስተላልፍ የፈለገው የሚለውን ሀሳብ እናያለን። መሀል መሀል ይህንን ሀሳብ ከተናገረ በኋላ ደግሞ አንዳንድ ቃል ተጠቅሟል። የተጠቀማቸው ነገሮች ምንድን ናቸው? እንግዲህ ለዘላለም ምን ይሆናል እየተቃጠሉ ይኖራሉ ትላቸውም አይጠፋም የሚል ሀሳብን ክርስቶስ ተናግሮ እናያለን። እና ስለዚህ ኃጢአተኞች ለዘላለም እየተቃጠሉ ይኖራሉ ማለት ነው በክርስቶስ አነጋገር አንጻር፣ ወይስ ዘላለማዊ ብሎ የገለጸው ውጤቱን ነው የሚለውን ሀሳብ አብረን አያይዘን እናነሳለን። ሊቆዩ ለአንተ ጊዜውን ሰጠው። እግዚአብሔር አምላካችን ስም ቤት የመሰገነ ይሁን። በጣም የሚገርም ነው። እግዚአብሔርን እጅግ አድርገን እናመሰግነዋለን በየጊዜው እውነቱ እየገለጠ ስለሚመጣለን በማርቆስ ምራፍ 9 ቁጥር 42 ላይ በኔ ከሚያምኑት ነው የሚለው በኔ ከሚያምኑት ከነዚህ ከተናናሾቹ አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ቢጣል ይሻለው ነበር። ስለዚህ ከነዚህ ተናናሾች የተባሉት በኢየሱስ የሚያምኑ አዳዲስ አማኞችን ነው። አዳዲስ አማኞች ወይም በጌታ ቤት ሆነው ያልበሰሉ ያላደጉ ብዙ ያልቆዩ የቃሉ ብስለት የሌላቸው ለእነሱ መሰናክል አትሆኑ። ለእነሱ መሰናክል ከምትሆኑ የአንገት መሰናክል የሚሆን እነሱን የሚያሰናክል ቤከሌ ምክንያት፣ በእኔ ምክንያት ከቤተ ክርስቲያን ከእግዚአብሔር ተለይቶ ከሚጠፋ ያሰው አንገቱ ላይ የወፍጮ ድንጋይ ታስሮ በጥልቅ ባህር ቢወርቅ፣ በጣም ጥንቃቄ የሚፈልግ ነው። ስለዚህ በቤተ ክርስቲያናችን ምዕመኖቻችን የምናሰናክል፣ ወጣቶችን የምናሰናክል፣ ህፃናትን የምናሰናክል ውይ እሱ ባለበት ብለው የሚሸሹን የምናስደነግጣቸው ካለ ጥንቃቄ ማድረግ አለብን። ይህን አይነት እርምጃ ነው እንግዲህ ሰማይ አይፈልገውም ማለት ነው። ሌላው ከዛ ቀጥሎ የተናገረው ምንድነው? እጅ ብታሰናክልህ ቁረጣት። እጅ የሚሰራበት ነው ወይ፣ ወደ ሌብነት የሚሄድ ከሆነ ማለት ነው። በእጅ ስለምሰርቅ ማለት ብታሰናክልህ ቁረጣት። ግን የሚሰርቅ እጅ ነው መጀመሪያ አእምሮችን እኮ ነው። ስለዚህ አንገት ነው የሚፈልገው ማለት ነው። እጅ ብቻ ነው ኢየሱስ ለምን እንደጠቀመው የምና ይሆናል። ስርቆት የሚጀምረው አእምሮ ውስጥ እንጂ እጃችን ላይ አይደለም። እጅ ብታሰናክልህ ምናርጋት ቁረጣት። ሁለት እጅ ኖሮ ትላቸው ወደማይሞት እሳቱ፣ ወደማይጠፋ ወደ ገሃነም እሳት ከመሄድ ጉንድሽ ሆነ ወደ ህይወት መግባት ይሻላል። እግር ብታሰናክልም ልክ እንደዚሁ አይን ቢያሰናክለን ልክ እንደዚህ ሆነ ማንበብ እንችላለን። እዛ ላይ አስወግድ። ኢየሱስ ለምንድን ነው ይሄ የተጠቀመው? እና አንዳንድ ጊዜ ብዙ ሰዎች በብዙ ጊዜ እጃቸው በቃ አስቸግሩኛል እንደው ሌብነት ብሎ እጃቸው የሚቆርጠው አሉ። እንደውም አስታውሳለሁ አንድ ጊዜ እንደዚህ ሌቦች ጣታቸው የሚቆረጥበት ጊዜ ነበር። በዚህ በሀገራችን ራሱ ጣታቸው የሚቆረጥበት ጊዜ ነበር፣ ምልክት ነበር። ለዛ ሌባ ነበር ማለት ነው። ይሄ ተቆርጦ ነበር የሚለቀቁት። እና ይሄ አይደለም ምንድን ነው እንግዲህ ብታሰናክል ነው አይደል ኃጢአት ምን አክል አጥፊ እንደሆን ኃጢአት ምን አክል አጥፊ እንደሆነ እንግዲህ ኃጢአት ከምስራ በእጅህ ቁረጥህ አስወግዳል። እንግዲህ ኃጢአት እጅ ብቻ ነው እንዲ የሚያቆሸ መላውን ኃጢአት መላ አንተነትን ያጠፋል። ስለዚህ ለኃጢአት ነገር ቆራጥሁም ለትምህርቱ ትኩረት እንዲሰጡ ለሚሰጣቸው ትምህርት ለደቀ መዛሙርቱ ለሚሰጣቸው ትምህርት ትኩረት እንዲሰጡ ቃል አጋኖ ነው የተጠቀመው። ገዛስ ትላቸው ወደማይሞት ወደ ዘላለም እሳት ከምትገባ ሁለቱም እጅ ሁለት እግር ሁለት አይን ኖሮ ከምትገባ አንድ አይን ወይ ጉንድሽ ሆነህ ብትገባ። እውነት አሁን ሰው ሲሞት ለዘላለም እንደዛ ትሉ የማይሞት አለ ወይ? ገሃነም የሚባል ነገር በመቃብር ውስጥ ወይ ከመሬት በታች አለ? ይሄ አፈታሪክ እንጂ የለም። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስናነብ እንደዛ አይደለም የሚለው። በእስራኤል ዘመን እስራኤላውያን በነበሩበት ዘመን ማለት ነው። ከእስራኤል ከተማ ውጪ ገሃነም የሚባል ቦታ አለ። ያ ቆሻሻ ሁሉ ተጠራቅሞ የሚቃጠልበት ቦታ ነው እንጂ ሰዎች የሚቃጠሉበት አይደለም። ሰይጣን ነው፣ አሁን የሰዎች ትኩረት ሰይጣን ነው። ወደዚህ የተዛባ አመለካከት ውስጥ የከተታቸው ያ ቆሻሻ ቦታ። ይሄ በቤተ መቅደስ ውስጥ መሥዋዕት ሲደረግ የሆድ እቃውን አውጥቶ ወደዛ ነው የሚቃጠለው። ከብቶችም ቢሞቱ ወደዛ ነው ቆሻሻ ሁሉ ተጠራቅሞ ወደዛ ነው። ወደዛ ስትሄዱ አንድ ቆሻሻ ለመጣል ስትሄጂ ዛ ትላለህ። ምናለ ግን እሳቱ ይቀጣጠላል። ምክንያቱም ቆሻሻ ለማስወገድ የሚጠቀሙበት ዘዴ ነው ከከተማ ውጪ። ያ ነው ገሃነም እንጂ ሰው ከሞተ በኋላ እንደውም ተመልካቾቻችን፣ እንደው እስቲ መቶም ሀምሳም ወይም አስርም ሀያም ዓመት የተቆፈረ ቀብር ላይ ብትከፍት ትል የለም እዛ ውስጥ ወይም ከመቃብሩ ስፋት ውጭ ሌላ ነገር ከዛ ወጥቶ ሌላ ቦታ ሄዶ የሚቃጠል ነገር የለም በፍጹም። ይኸው አሁን እዚህ በግንፍሌ በኩል ስታልፍ እኮ መቃብሮች ክፍት ናቸው፣ መኪና መንገድ ክፍት ናቸው። እዚያ ላይ ትል የሚንጠባጠብ ነገር የለም በፍጹም። አመለካከት ናቸው፣ አፈ ታሪክ በተደጋጋሚ በተደጋጋሚ ስለሚነገር እንጂ ለዘላለም አይቃጠልም። ይሄ ዘላለም የሚለው በአእምሯችን አንድ ሻማ እዚ ጋር ብናቀጣጥል ለዘላለም ይቃጠላል። ያ ነገር ከጀመረበት እስከሚያልቅበት የሚያሳይ ነው። ጥፋቱ ከዚ የጀመረበት ለምሳሌ ይሁዳ ምዕራፍ ዘጠኝ ላይ ስናረብ ምንድን ነው የሚለው? የይሁዳ ዘጠኝ ይቅርታ፣ ሰባት ላይ ነው። ቀድሞ ያወጣ ማንበብ ይችላል። ሰዶም እና ገሞራ እንዲሁም እንደነርሱ ዝሙትን ያደረጉና ሌላን ስጋ የተከተሉ ሰዶም እና ገሞራ በዙሪያቸውም የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል። ቁጥር ሰባት ላይ ይሁዳ ሰባት ላይ እና ሰዶምና ገሞራ በዘላለም እሳት ነው ምሳሌ የሆኑት ሲጠፉ እና ሰዶምና ገሞራ እስካሁን እየተቃጠለ ነው እኛ ዘመን አይደለም መጽሐፍ ቅዱስ እንደዛ ሚ እየተቃጠለ አይደለም ስለዚህ ዘላለም የሚለው አንዱ ይሄ ነው ለዘላለም ትኖራለች ይላል ለዘላለም በቃ አላቅ የሌለው ነው ከክርስቶስ ጋር የምንኖረው አዎ ሕይወት ጥፋት ግን አንድ ነገር ጀመረ እስከሚጨርስበት ጊዜ ያለው ውጤቱን ለማሳየት እንጂ እንደዛ የሚቀጥል አድርገን መውሰድ የለብንም። እንደዛም አይደለም። ስለዚህ እግዚአብሔርን እጅግ አድርገን እናመሰግነዋለን፣ ይሄን እውነት በቃሉ ስላስቀመጠልን። አንዳንድ ጊዜ እንደዚህ በአፈታሪክ እየተነገረ እየተነገረ ያለን አእምሯችን ውስጥ የሞላን ነገር ይዘን ወደ ተሳሳት አቅጣጫ እንዳንሄድ እግዚአብሔር በጊዜው ነው እውነቱን የሚገልጥልን። ይህን ማስተዋል እንድንችል እግዚአብሔር ጸገርልን። እንግዲህ ክርስቶስ በዚህ ስፍራ ከዘላለም ሕይወት ከሚያርቁን ነገሮች ራሳችን እንድንቆጥር ነው አጽኖት ሰጥቶ የተናገረውና ከዘላለም ሕይወት እኛን ገሸሽ ከሚያደርጉን የዘላለም ህይወት የኛ እንዳይሆን ከሚያደርጉን ነገሮች ራሳችንን እንቆጥብ ነው። ስለዚህ በህይወታችን ውስጥ ማስወገድ ያለብንን በህይወታችን ውስጥ ከኛ ሊወጣ የሚገባውን ነገር ሁሉ ማስወገድ መቻል አለብን። ማንን? የሚሸፍነን ክርስቶስን የሚሸፍን ነገር እንዳለ ከኛ መወገድ አለበት። ያ በሚሆንበት ጊዜ ህይወታችን ክርስቶስን የሚመስል ይሆናል። ስለዚህ ከዘላለም ሕይወት የሚያስቀረንን ነገር ሁሉ ከህይወታችን ውስጥ ቆርጠን መጣል መቻል አለብን የሚለውን ሀሳብ አጽንኦት ሰጥቶ የተናገረበት ክፍል ነው። ስለነበረ የውይይት ጊዜ እግዚአብሔር እጅግ አርገን እናመሰግናለን። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ ለማለት ወዳለሁኝ።